ሶስት የአፍሪካ ሀገሮች አንጎላ፣ ኬንያ፣ ሩዋንዳ በመጪው ወር ብሔራዊ ምርጫ ያካሂዳሉ። ሶስቱም የአፍሪካ ሀገሮች የተለያዩ ናቸው። ምርጫው የሚያስገኘው ውጤትና ውድድሩም የብዙዎቹን ትኩረት የሳበ ነው። የአሜሪካ ድምፅ ሬዲዮ ዘጋቢ አኒታ ፖል ከጆሃንስበርግ የላከችን ዘገባ ትሳበላቸው ታቀርበዋለች። የመጀመሪያው እንደ አውሮፓ አቆጣጠር ከነሐሴ ሶስት እስከ አራት የሚካሄደው የትንሿ የባህር በር የሌላት የምስራቅ አፍሪካ ሀገር የሩዋንዳ ምርጫ ነው። በዚች ሀገር የዘር ጅምላ ፍጅት እንዳበቃ እንደ አውሮፓ አቆጣጠር በሺህ ዘጠኝ መቶ ዘጠና አራት ዓመተ ምሕረት ስልጣን የያዙትና እስከ ዛሬ የገዙት ፖል ካጋሜ እንደገና ሊመረጡ ተዘጋጅተዋል። የዓለም አቀፍ ቀውስ አስወጋጅ ድርጅት ኢንተርናሽናል ክራይሲስ ግሩፕ የምስራቅ አፍሪቃ ገምጋሚ ማርቲ ሙቲጋ ከሩዋንዳ ምርጫ ምንም አዲስ ነገር አይጠበቅም፣ ሆኖም ዴሞክራሲያዊ ልምምዱን ማድረግ ለራሷ ለሀገሪቱና በገንዘብ ለሚረዷት ምዕራባውያን ሸሪኮቿም ጠቃሚ ነው ይላሉ። ኢንተርናሽናል ምርጫው አስፈላጊ ነው ብዬ አስባለሁ። ምክንያቱም ሩዋንዳ በአምባገነን መሪ ትመራለች የሚለው ጥያቄ በየጊዜው ይነሳል። ዲሞክራሲያዊ ሀገሮች የሚከተሏቸውን መርሆች ትከተል እንደሆነም ጥያቄ ይነሳባታል። በተለይም እንደ አንድ ከፍተኛ የምዕራባውያን አገሮች እርዳታ ተቀባይ ምርጫ ማካሄዷ አስፈላጊ ነው። የኬንያ ምርጫ እንደ አውሮፓውያን አቆጣጠር ነሐሴ ስምንት ሊካሄድ የታቀደ ሲሆን ስልጣን ላይ ባሉት ፕሬዝዳንት እሁሩ ኬንያታና በተቃዋሚ መሪው ራይላ ኦዲንጋ መካከል ትንቅንቅ የታየበት ውድድር እየተካሄደ ነው። የአውሮፓ ህብረት ወደ ሩዋንዳ ታዛቢዎች አይልክም። ከአንድ መቶ በላይ ታዛቢዎችን ግን ወደ ኬንያ ሊልክ ነው። እንደ አውሮፓ አቆጣጠር በ2007 ዓ ም በተካሄደው ፕሬዝደንታዊ ምርጫ ኦዲንጋ መሸነፋቸው በሀገሪቱ የፖለቲካና የዘር ግጭት ጭሮ ከአንድ ሺህ አንድ መቶ በላይ ኬንያውያን ህይወታቸውን ማጣታቸው አይዘነጋም። ከዚያን ጊዜ ወዲህ ታዲያ እንዲህ አይነቱ ግጭት እንደገና እንዳይከሰት የአገሪቱ ህገ መንግስት ላይ ማሻሻያ ታክሎበታል። የነሐሴው ምርጫ ህገ መንግስታዊ መሻሻሉ ለውጥ ያመጣ እንደሆነ መፈተኛ ነው ይላሉ ሙቲጋ። አሁንም ልክ እንደ 2007 አመተ ምህረት ውጤቱ የተቀራረበ ይሆናል። ይህ ለእጩዎቹ አሳሳቢ ነው። ለሌሎችም የሀገሪቱ ተቋማት እንዲሁ፣ በተለይም የምርጫ ኮሚሽኑ ከፍተኛ ኃላፊነት አለበት። በመጨረሻም የነዳጅ ጋን የተባለችው የደቡባዊ አፍሪካ ሀገር አንጎላ እንደ አውሮፓ አቆጣጠር ነሐሴ 23 ከረጅም አመታት ወዲህ ለመጀመሪያ ጊዜ ምርጫ ታካሄዳለች ለአመታት መራሄ መንግስቷን ውጭጭ አድርገው የያዙት ሆዜ ኤድዋርዶ ዶ ሳንቶስ አይወዳደሩም። ጤና በማጣት በርካታ ጊዜያት ወደ ስፓኝ ለህክምና የተመላለሱት የሰባ አራት አመቱ አዛውንት ያቺን ሀገር ለሰላሳ ስምንት አመታት ከገዙ በኋላ ስልጣኑን ይለቃሉ። ምርጫው በብዙም አዲስ ነገር የማይታይበት ለረጅም ዓመታት በኖረው ገዢ ፓርቲና እንዲሁ ተቃዋሚ ሆኖ በቆየ የፖለቲካ ድርጅት መካከል ነው። ቬርሴክ ማልኮፍ ለተባለ የንግድ ተቋም ገምጋሚ የሆኑ ማይጃ ባፍኮን ስለ አንጎላ ምርጫ ለቪኦኤ ሲናገሩ፣ ትልቁ ፈተና ከምርጫው ማግስት ነው ይላሉ። ይኸውም አዲሱ ፕሬዝደንት ዋጋው እየወደቀ ስላለው የነዳጅ ገቢ በአጠቃላይ ስለ ዳሸቀው የሀገሪቱ ኢኮኖሚና በአንጎላ ድሆችና ጥቂት ሀብታሞች መካከል ያለው የኑሮ ልዩነት የትየለሌ መሆኑን አስመልክቶ እርምጃ ሲወስድ ነው ይላሉ። እርምጃውን ለመውሰድም ተመራጩ ፕሬዝዳንት የሀገሪቱ ነው የሚባለውን፣ ነገር ግን የፕሬዝደንት ዶሻንቶሽ እና የቤተሰባቸው ንብረት የሆነውን ውስብስብ የንግድ ተቋማት መረብ ጉዳይ ፈጥቶ ለህዝቡ ሲያውል ነው ይላሉ።